ጤናና አካባቢ በአባይ ምንጭነቱ ይታወቃል። ከሀያ በላይ ደሴቶችንና ገዳማትን አቅፏል። ኢትዮጵያ ውስጥ ካሉት ሐይቆች ትልቁ፣ ከአፍሪቃ ደግሞ በስፋቱ ሶስተኛ መሆኑ ይነገርለታል። ጣና ሐይቅ የአባይ መገኛ ብቻ ሳይሆን መጓጓዣም ሆኖ ያስተናግደዋል። ካለፉት ጥቂት የማይባሉ ዓመታት ወዲህ ግን ይህ ታላቅ ሐይቅ ተወሯል። በውስጡ የሚያስተናግደው ብዝሃ ሕይወትም እንግዳ ክስተት አደናግሮታል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። በአማራ ክልል የሚገኘው ጣና ሐይቅ ከላይ ሲያዩት ውበት መስሎ ሊያደርቀው በሚመስል እርምጃ መጤ አረም ወርሶታል። ኩሩና ደርባባውን የአገር አድባር ጣና ሐይቅን ምን አገኘው አጠያይቀናል። አብረን በብዝሃ ሕይወት ሀብቱ ስብጥር በዩኔስኮ የተመዘገበው የጣና ሀይቅ በውስጡ ከ67 ያላነሱ የአሳ ዝርያዎች ይርመሰመሱበታል። ከአሳዎቹ ሌላ በላዩ የሚንፈላሰሱት አዕዋፍ፣ በውስጡ የሚንቦራጨቁት ጉማሬዎች የሀይቁ ድንቅ ውበቶች ናቸው። አረሙ በአካባቢው እምቦጭ የሚል መጠሪያ ተሰጥቶታል። የጣና ሀይቅን ውሃ ህልውና ብሎም ብዝሃ ህይወቱን የሚፈታተነው ይህ አረም ምንድን ነው ዶክተሩ ባለም ታደሰ የኢትዮጵያ የአካባቢና የደን ምርምር ተቋም ዋና ዳይሬክተር ናቸው የጣና ሀይቅ ላይ የተከሰተው መጤ አረም ወተር ሀይሲን ይሉታል በእንግሊዝኛው ግን እምቦጭ ነው የሚሉት በአካባቢው በእርግጥ ሀገራችን ውስጥ ከገባ ከአምስት ዓመት በላይ እየቆየ ነው ጣና ሀይቅ ላይ ግን የታየው ከአምስት ዓመት ወዲህ ነው አሁን በጣም እየሰፋ ከፍተኛ የሆነ ጉዳት እያደረሰ ያለ ወራሪ እጽዋት ነው የሀይቁ ዳርቻ ቦታዎች ላይ እየተስፋፋ የውሃ አካላት ውስጥ ያሉ ባዮዳቨርሲቲውን ይጎዳል፣ የውሃውን አካል ወደ መሬትነት ሉ ይቀይረዋል። ዶክተር ውባለም እንደሚሉት መጤው የውሃ አረም የሀይቁን ሀምሳ ሺህ ሄክታር የሚሆን አካባቢ በአሁኑ ሰዓት ሸፍኗል። ከዚህ በፊትም በአዋሽ ወንዝና የዝዋይ ሐይቅን በመሳሰሉት ላይ መታየቱንም ጠቁመዋል። እንደሳቸው አገላለጽም እምቦጭ የተባለው የውሃ አረም ጣና ላይ ጠንቷል። በዚህም ምክንያት በአማራ ክልል የሚገኙ የሰባት ዩኒቨርሲቲዎች ምሁራን ሀይቁን ከወረረው አረም ለማላቀቅ የየበኩላቸውን ምርምር በማካሄድ ላይ ናቸው። ከሳምንታት በፊት በሰኔ ወር መባቻ ባሉት ቀናት ምርምሮቹን አሰባስቦ የመከረ ጉባኤ ጎንደር ዩኒቨርሲቲ አስተናግዷል። ዶክተሩ ባለም አሁን በጎንደር ላይ የወርክሾፕ ያደረግ ነው ምንድን ነው? በተለያዩ ተቋማት እየደረጉ ያሉ የምርምር ጥረቶችን አንድ ላይ ያቀናጅተን በጋራ ለመሄድ። አለበለዛ ማን ምን እየሰራ እንደሆነ አይታወቅም። የትኛው ውጤት እንደተገኘ አይታወቅም። የት ቦታ ክፍተት እንዳለ አይታወቅም። አንደኛው ሁሉም የጥናት ውጤቶችን አቅርበዋል። ማን የት ጋ እንዳለ አውቀናል። ከዛ በኋላ ባደረግናቸው ውይይቶችን ወደፊት ጉልበታችንን አቀናጅተን እንዴት ሚሄድ የሚል ላይ ውይይት አድርገናል። ቀደም ሲል እንደተጠቀሰው እምቦጭ የተባለው የውሃ አረም በጣና ሐይቅ ላይ አሁን የደረሰበት ደረጃ ለመድረስ አምስት አመታት ወስዷል። በእነዚህ ጊዜያት ሁሉ ምን እየተደረገ ነበር? በጎንደር ዩኒቨርሲቲ የድህረ ምረቃ ዳይሬክተር የሆኑት ዶክተር ሳሙኤል ሳሌ በዩኒቨርሲቲው በባዮሎጂ የትምህርት ዘርፍ መምህርና ተመራማሪ ናቸው። ዩኒቨርሲቲው አንዱ ያደረገው ምንድን ነው ስለምቦጪ አረም ችግር ዩኒቨርስቲውንና የአካባቢውን ሕብረተሰብ አዌርነስ መፍጠር ነበረ ማሳወቅ ማለት ነው። ሰዎቹ እንዲያውቁት ጉዳዩን እንዲያውቁት የአካባቢ ሰዎችን ጎንደር ከተማ አካባቢ ያለ ሕብረተሰብም የምቦጪን አጥፊነት እና ችግር እዛው ቦታ ላይ ሁሉ ሄደው እንዲያዩ ነው የተደረገው እና በወቅቱ ሴቭ ሌክ ጣና የሚል ሎጓ ተዘጋጅቶ በዛ መሰረት በወቅቱ የነበሩት ፕሬዚዳንት ጀምሮ እዛ ላይ ርብርብ ተደርጓል። በወቅቱ ምን ነበር ለማድረግ የተሞከረው? የእንቦጭ አረም ከውሃው ማውጣት ነው። ማኑዋል ነው፣ እርግጥ ተረባርቦ እንዲወጣ ነው። በተለይ በጣም ከፍተኛ የነበረበት ቦታ ላይ ለንባ የሚባል ቦታ በማክሰኝት ሳይድ ከዛ ነው እንዲተሰበሰብ የተደረገው። አሁን የት የት አካባቢ ነው የሚገኘው? በአብዛኛው በሰሜን ጎንደር አካባቢ ነው ያለው፣ እና ደራ የተወሰነ ፎገራ አካባቢ፣ በዚህ በአቸራ የሚባል ሰሜን ጎንደር ደንቢያ እና ጎርጎራ አካባቢ ወደዚህ ወደ ማክሰኝት ነው እንትን ብሎ ያለው። እሱ ያለበት አካባቢ ምንድን ነው ያመጣው? እሱ ያለበት አካባቢ አንደኛ ውሃውን ያደርገዋል፣ ኢቫፖሬት እንዲሆን ያደርገዋል፣ እንዲተን ያደርገዋል። ምክንያት በጣም እንትን ውሃው እየቀነሰ እየሸሸ እየሸሸ ይሄዳል። ሌላው በአሉት የአሳ ሀብት ላይ ከፍተኛ ችግር ያመጣል። ጀልባዎች በደንብ ሊንቀሳቀሱ አይችሉም እና ጣና ውስጥ ባለ ባዮዳይቨርሲቲ ችግር ይፈጥራል። ዶክተሩ ባለም በበኩላቸው በየፊናው በተደረገው ምርምርና ጥረት አረሙን ለመከላከል የተለያዩ ስልቶች መቅረባቸውን ይዘረዝራሉ። ለምሳሌ በጎንደር ዩኒቨርሲቲ ማሽን ነገር እየሰሩ ነው፣ ለጀልባ ነገር ሀይቁ ላይ እንትኑን ሊያጠፋ የሚችል ሀርቨስት ሊያደርግ የሚችል ነው። የጎንደር ዩኒቨርሲቲ እና ደግሞ የእኛ ተመራማሪዎች ደግሞ ባዮሎጂካል ኤጀንቶች ላይ እየተሞከረ ነው። ባህር ዳር ዩኒቨርሲቲም እንደዚሁ በሌላ ተባይ እንደዚሁ ጥሩ ውጤት አሳይተዋል። ያ እነሱ እየሞከሩበት ያለው እንትንም ግብፅ ላይ ተሞክሮ ጥሩ ውጤት እንዳሳየ መረጃዎች አሉ። እንደዚሁ ከባህር ዳር ዩኒቨርሲቲም ጋር እምቦጭ አረም በመሰብሰብ ባዮ ኤነርጂ ለብሪኬት ማምረቻነት እንዲውል በእኛ ተመራማሪዎች እንደ እንደዚሁ ጥሩ ውጤት አስገኝቷል። ጥቅም እየሰጠ እንዲወገድ ማድረግ። ሌሎች ተመራማሪዎችም ደግሞ እንደዚሁ ማዳበሪያ አድርገን መጠቀም እንችላለን የሚል ወይም ለእንስሳት መኖ ማድረግ ይቻላል። ለውሃውን አሁን ባለው ይዞታ ምን ያህል ያሰገዋል? በጣም ያሰጋዋል። በእርግጥ ጣና በጣም ሰፊ የቆዳ ስፋት ያለው ሀይቅ ነው። ግን አሁን የእምቦጫ አረሙ እንዲስፋፋ ምክንያት ሆኑ ከሚባሉት የጣና ሀይቅ ተፋሰስ የሆኑ ዋተርሼዶች በጣም ተራቁተዋል። ከፍተኛ የሆነ ደለል ይገባል ሀይቅ ውስጥ። ደለሉ በአንድ በኩል ምቹ ሁኔታ ይፈጥራል፣ እምቦጫ አረሙ እንደ ምግብ ስለሚያገለግለው፣ በሌላ መልኩ ደግሞ የውሃው ሀይቅ እንትኑ እንዲቀንስ ያደርጋል፣ ደለል ከስር እየተኛ ሌሎ ደግሞ በአቅራቢያው ያሉ ከተሞች እርሻውም የቆሻሻ ማስወገጃ የሆነ ነው ሀይቁ። ስለዚህ ያም ቁጥጥር የማይደረግበት ከሆነ አረሙ ተጨምሮ ደለል እየገባበት በሚቆጠሩ አመታት ውስጥ ሀይቁ ሊደርቅ ይችላል የሚል ስጋት አለ። ከየት መጣ ግን የሚለው ነገር ታውቋል ወይም ግምታዊ እንትኖች አሉ። ከዛሬ ሃምሳ አመት በፊት አካባቢ አበባውን ፈልገው ኦርናሜንታል ስለሆነ ገባ የሚሉ አሉ። ግን እርግጠኛ መሆን ያስቸግራል። በነገራችን ላይ ይህ የውሃ አረም ጣና ሀይቅን ብቻ አይደለም የደፈረው። ዩጋንዳ ውስጥ የሚገኘውን የአፍሪቃን ትልቅ ሀይቅ ቪክቶሪያንም አስቸግሮ ነበር። በግብጽም በአባይ ውሃ በሚሞላው አስዋን ግድቧ ላይም እንዲሁ። በእነዚህ ሀገራት የተወሰዱ የመከላከል እርምጃዎች ለኢትዮጵያው ደልቃቃ ሀይቅ ጣናም እንዲውሉ ተሞክሮዎች ተቀስመዋል። ዶክተሩ ባለም ቪክቶሪያ ሀይቅም የሆራሷ አረም ነው እዛ ተከስቶ የነበረው የተለያዩ ዘዴዎችን ተጠቅመው ተቆጣጥሮታል። ሙሉ ለሙሉ አጥፍቶታል ማለት አይደለም ግን አሁን ሀይቁን ያሰጋል የሚባል ደረጃ ላይ እንዳልሆነ ነው ያየናቸው ጥናታዊ ጽሁፎች የሚያስረዱት። ስለዚህ ጥረት ማድረግ ለምሳሌ ቪክቶሪያ ሀይቅ ላይ መቆጣጠር የሚያስችል ደረጃ ላይ አድረሷል። ግብጽ አስዋን ግድብ ላይ ነው መሰለኝ እንደዚሁ ተከስቶ ሙሉ ለሙሉ ማጥፋት አይደለም ግን አደጋ ነው በማያሰኝ ደረጃ ላይ እንደተቆጣጠሩት እናውቃለን። አሁን እኛም መረባራዊ የፈለግ ነው ለዛው ነው። ዶክተር ሳሙኤል እንደሚናገሩት ይህ የውሃ አረም የሚበረታበት ወቅት አለ በአብዛኛው ያው ክረምቱ ላይ ጎርፍ ይገባ የለ ወደ ጣና ከተለያየ ተፋሰስ። በዛ መሰረት ምግቡን ከዛ ያገኛል። በጣም ይስፋፋል። በጋ ላይ ብዙም አታይም። ግን ያንንትን በሚልበት ሰዓት የአካባቢው ያሉ ገበሬዎችን በማስተባበር የአካባቢ ጥበቃ ያንን እንዲወጣ ነው የሚያደርገው እና አሁን በመፍትሄነት የታየው ምንድን ነው? ማጥፋት ይቻላል ተብሎ ነው አሁን በጥናት የተሰብስባችሁ የተወያያችሁ እንዴት መሰለሽ ሙሉ በሙሉ ማጥፋት ብቻም ጥሩ ነበር ግን አሁን ባለው ሁኔታ ቢያንስ የተለያዩ ጥረቶች ይደረግ ነው እና በሀላፊነት የአካባቢ ጥበቃ ቢሮ ይህንን ነገር እንዲወስድና የሚሰሩ የምርምር ድጋፎችንም ተንቦጩንም የመቆጣጠር ሁኔታ እንዲከታተል ነው በአውደ ጥናቱ ላይም የተሰጠው አቅጣጫ እንደ ባለሙያው ይህ የውሃ አረም ዘሩ በመሬቱ ውስጥ ከአስራ አምስት እስከ ሀያ አመት መኖር ይችላል እምቦጭ በጣና ሐይቅ ላይ ይበልጥ እንዳይስፋፋም ሆነ ወደ ሌሎች እንዳይዛመት መፍትሄ ይሆናል ያሉትን ዩኒቨርሲቲዎቹና የተለያዩ ተቋማት በምርምራቸው ውጤት አቅርበዋል። በዚህም መሰረት ከኬሚካሎች አንስቶ ጢንዚዛዎችን መጠቀም፣ አረሙን እያጨደ የሚፈጭ ማሽንና ሌሎችም ውጤቶች ቀርበዋል። አንዳንዶቹ ታዲያ አድረው ሌላ ስጋት እንዳይሆኑ አስቀድሞ የሚደረግ ጥንቃቄ ታስቦ እንደው ያነሳንላቸው ዶክተሩ ባለም ሁሉም ትኩረት እንደሚደረግበት ነው የገለጹልን። የተባሉት ስጋቶች እዛ አውደ ጥናቱ ላይ ቀርበዋል። ባዮሎጂካል የምንላቸው ኬሚካሎች የሀይቁ ውስጥ ያሉ ባዮዳይቨርሲቲ አደጋ ደስ ኖ ወደ ፊት ለምሳሌ ጥንዚዛ ኢትዮጵያ የመጀመሪያ አይደለችም። ግብጾች ሞክረዋል። ከዛ ነው እንደውም ተሞክሮውን ይዘው የመጡት። ከግድቡ አቅራቢያ ባሉ ሰብሎች ላይ ጥንዚዛው እንዳልሄደ አይተዋል። እዚህም ያሉ ተመራማሪዎች አሁን ወደ ሀይቁ ከመውሰዳቸው በፊት በሀይቁ ዙሪያ ያሉ የእኛ የግብርና ሰብሎች ጋር እንደማይሄድ በላቦራቶሪ ፍተሻ ይካሄዳል። ተመራማሪዎች እርግጠኛ ሲሆኑ ብቻ ነው ወደ ትግበራ የምንሄደው የምርምር ውጤቶቹ አስተማማኝ ናቸው እስከሚባል ድረስ በጉልበትና በማሽን ማጥፋት ነው። ጣናን የወረረው እምቦጭ ከወዲሁ ዘላቂ መፍትሄ ካልተበጀለት የሀይቁ ውሃ ወደሚጓዝባቸው ሌሎች አካባቢዎችን መዳረሱ እንደማይቀር ነው ባለሙያዎቹ የሚያሳስቡት። ሀረማያ ሀይቅን በሌላ ምክንያትም ቢሆን ደርቆ ማየቱ የቅርብ ጊዜ ትዝታ እንደሆነም ያነሳሉ። ዶክተር ሳሙኤል በእኔ አመለካከት አለማያ ሀይቅ በዚህኛውም ባይሆንም በሌላ ምክንያት ሲደርቅ እኔ ተማሪ ሆኜ ያየሁት ስለሆነ በእኔ በጣም ስጋት አለ። ዛሬም ስጋት አለ። ዶክተሩ በዓለምም ከሀረማያ ሀይቅ መጥፎ ተሞክሮ ጥሩ ትምህርት መቅሰም እንደሚገባ ያሳስባሉ። እንግዲህ አለማያ ጥሩ ትምህርት ነው የሚያስተምረን። ከሀይቁ ደርቆ አሁን መልሶ እንዲያገግም ከፍተኛ ጥረት ተደርጎ የተወሰነ ውሃ መያዝ ጀምሯል። ስለዚህ ሌሎች ሀይቆቻችንም፣ ተፋሰሶቹ ዋተርሽዶቹ በመራቆታቸው ምክንያት ዙሪያው ስለሚታረስ ወዘተ አደጋ ላይ እየገቡ ነው ያሉ። ስለዚህ አሁን ግን ግንዛቤ እየተወሰደ ሀይቆችን የመታደግ ስራዎች ትኩረት እየተሰጡ ያንን የሚቆጣጠርና ባለቤት የሚሆኑ ተቋማት እየተፈጠሩ ስራዎች ተጀምሯል። ይሄ አረም ወደ ህዳሴ ግድብ ሊሄድ ይችላል የሚል ነገር ሰምቻለሁ። ካላጠፋ ነው ምንድነው? ወደ ህዳሴው ግድብ የሚሄደው ከሀይቁ ነው። አባይ ወንዝ ወደዛ የሚሄደውና በአበባውም በፍሬውም በምኑም ሊሄድ ስለሚችል አንዱ ትኩረታችንም እሱ ነው። ጣና ሀይቅን ለመታደግ ምሁራን ከሚያደርጉት ምርምርና ጥረት ጎን ለጎን የገንዘብ ማሰባሰብ እንቅስቃሴ መጀመሩንም ለመረዳት ችለናል። ዶክተር መሀር ያለባቸው የስነ ምህዳር አያያዝ ምርምር ዳይሬክቶሬት ዳይሬክተርና በዚህ በእምቦጭ አረም ላይ የሚከናወኑትን እንቅስቃሴዎች አስተባባሪ እንደገለጹልን ባህር ዳር ከነማና ፋሲል ከነማ የእግር ኳስ ጨዋታ ሲጋጠሙ የገቢ ማሰባሰቢያ ቴሌቶን ተካሂዷል። በተጨማሪም በአማራ ክልል በትምህርት ቤቶች ለዚሁ የሚሆኑ ጥሩ ጅምሮች እንዳሉ አስረድተዋል። አድማጮች ማብራሪያ ለመስጠት የተባበሩንን ሁሉ በማመስገን ለዛሬ ያልነውም በዚሁ እናብቃ። የሚደረጉት ጥረቶች ያስገኙትን ውጤት በመከታተል በሌላ ጊዜ ጉዳዩን እንመለስበታለን። እናንተም አስተያየት ጥቆማችሁን ላኩልን። ሸዋ እየለገሰነኝ ሰላም ሁኑ።